ያለፈው ዓመት በማልታ የአውሮፓና የአፍሪካ መሪዎች የስብሰባ ላይ ሁለቱም ወገኖች የደረሱበትን ስምምነት አደገኛ ነው ብለው ፖለቲከኛው ሚስተር ኒማ ሞቫሳት ይናገራሉ። የድንበር አጥር በአውሮፓና በጀርመን መንግስት ገንዘብ ከፍ ተደርጎ በአፍሪካ እንዲሠራ ሁለቱ ወገኖች ተስማምተዋል። ይህን የሚቆጣጠሩ ድንበር ጠባቂ ወታደሮችም ትምህርት በአውሮፓውያኖች የተሰጥቷቸው ሰልጥ ነው እንዲወጡም ታስበዋል። ለድንበር ጥበቃ አስፈላጊ የሆኑ ዘመናዊ የመቆጣጠሪያ መሳሪያዎችም ከአውሮፓ እንዲቀርብላቸውም ተወስነዋል። በአጠቃላይ በ1884 እና በ1885 ዓ ም እንደ አውሮፓን አቆጣጠር ያኔ ወረቀት ላይ በአውሮፓውያኖች የተነደፈው ድንበር አሁን እነሱ በሚዘርጉት ክልሎችና ጥሮችን ሌላ መልክ በተግባር እንዲይዝም በእነሱ ዘንድ ይፈለጋል። ዓላማው ሰዎች ተንቀሳቅሰው የሜዲትሬንያን ባህር ከመድረሳቸው በፊት እዚያው አካባቢያቸውን ለቀው እንዳይወጡ እነሱንም ለማገድ ነው ይህ በፖለቲከኛው በሚስተር ሞቫሳት እምነት የሁለት ወይም ከዛ በላይ የሆኑ የአፍሪካ ጎረቤት አገሮችን የኢኮኖሚና የንግድ ልውውጥ ወደፊት እንዳያብብ እንዳይደራ፣ የሚያቆረቁዝም እርምጃ ነው ይላሉ። አፍሪካን አሁን ካለችበትና ከገባችበት ችግር ለማውጣት ለስደት ምክንያት የሆኑ ምንጮችንም ለማድረግ በርካታ መፍትሄዎች አሉ። አንደኛው መንገድ ሚስተር ኒማን ሞቫሳት እንደሚሉት አውሮፓ የምታካሄደውን የጥሬ ሀብት ዘረፋም ማቆም ይኖርባታል። መረን እየለቀቀ የመጣውን የጥሬ ሀብት ዘረፋውን ማቆም ይገባታል። በርካሽ ገበያ ላይ የሚቀርበውም የአውሮፓ የዶሮ ስጋ ሽያጭም አብሮ መታገድም ይኖርበታል እሱ ነው። በአንዳንድ አካባቢ ዶሮ አርቢውን ገበሬ ድህነት ላይ ጣለው። የጦር መሳሪያ ሽያጭም እንደዚሁ አብሮ መታገድም ይኖርበታል። በሶስተኛ ደረጃ ደግሞ ስልጣን ላይ ያሉትን ስልጣን ላይ ተቀመጡትን አምባገነኖች መርዳትና መደገፉም መቆም ይኖርበታል። አሁን በኢትዮጵያ የሚታየው ሁኔታ ጥሩ ምሳሌ ነው። ላለፉት ብዙ ወራት በተከታታይ የሚካሄደው የህዝብ ተቃውሞም እዚህ አውሮፓ ድረስም ይሰማል። በሺ የሚቆጠሩ ሰዎች እዚያ በጸጥታ ፖሊሶች ተገድለዋል። ወደ 20ሺህ የሚጠጉ ሰዎች ባለፉት ወራት ተይዘውና ታፍሰው ታስረዋል። ይህ ሁሉ እየታወቀ ቻንስለሯም እዛ ለጉብኝት ወርደዋል። ለአካባቢው ጸጥታ ሲባል ከኢትዮጵያ መንግሥት ጋር አብረን መሥራት አለብን ይላሉ። ይህን የኢትዮጵያ መንግስትን በምንም አይነት መርዳት አያስፈልግም። ሚስተር ኒማ ሞቫሳት ለጣቢያችን ለዶችቨለ እንዳሉት የኢትዮጵያ መንግስት ለሕዝብ ስደት ዋና ተጠያቂ ኃይል እሱ ነው ይላሉ። ይህ መንግሥት ለሰዎች አገሪቱን ጥሎ መሰደድ ዋና ምክንያት ነው። በኢትዮጵያ የሚገኙትን ብሔረሰቦችን በሚያካሄደው ፖለቲካ ያጋጫል። የኦሮሞና የአማራ ሕዝቦችን መብታቸውን ገፎ እነሱን ከሥልጣን ተካፋይነት አርቆ ብቻውን የአገሪቱ ተጠቃሚ አድርጎ ለብዙ ዓመታት በተከታታይ እዚያ ገዝቷል። በዛ ላይ ይህን ደግሞ የጀርመን መንግሥት ይደግፈዋል። አብዛኛው ገበሬ ከመሬቱ ተፈናቅሎ ለውጭ አገር ኢንቨስተሮች፣ ለቱጃሮች ሰፋፊ ለም መሬቶች እንዲሸጡም ተደርገዋል። ለምሳሌ ለሸንኮራ አገዳ ተክልም። እንደዚህ አይነቱ አሰራር በኢትዮጵያ እንዲቀየር የጀርመንና የአውሮፓ መንግሥታት ጥረት ካላደረጉ የስደተኞች ጎርፍ እገታለሁ ብሎ መነሳት አይቻልም፣ የሚለውን መደምደሚያቸውን ሚስተር ሞቫሳት በርሊን ላይ ሰሞኑን በአንድ ጋዜጣ አምድ ላይ ባወጡት ታተታቸው ላይ መንግሥታትንም እንዲታረሙ ጠይቀዋል። ይልማ ኃይለ ሚካኤል ዶቼ ቬለ ራድዮ ጣቢያ ከበርሊን ከተማ